አዲስ አበባ ገና ከማግስቱ ጀምሮ ለበዓሉ ዝግጅት በሚደረጉ እንቅስቃሴዎች ተሞልታ ነበረም። የበግ የዶሮ እንዲሁም የመሰረታዊ ሸቀጦች አይቀመስነት እንደተጠበቀ ሆኖ የመብራት መቆራረጥ በበዓሉ ድባብ ላይ አሉታዊ አስተዋጽኦ ነበረው። በዓሉን አስመልክተን የተለያዩ ሰዎች ሀሳብ ተቀብለናል። በተለይ ለበዓሉ አቀባበል ተብሎ መጀመሪያ 20 ከዛ ወደ አራት ሚሊዮን ብር ዝቅ አለ ተብሎ የተነገረው የበዓሉ ዝግጅት በሚሊዮን የሚቆጠሩ ወገኖች በረሃብ በሚሰቃዩበት ጊዜ እንዲህ አይነት ዳንኪራ መዘጋጀቱ ብዙም አልተወደደም። ከውጭ ያሉት መንግስታት፣ ነጮች፣ እርዳታ ድርጅቶች የተቸገሩ ሰዎችን ለመርዳት እንቅስቃሴ በሚደረግበት ሰዓት እኛ ሀገር ደግሞ ፌሽታ ተደርጎ በየቦታው ዳንኪራ ሲደነስበት፣ በሌላ መልክ ደግሞ ገንዘብ አላግባብ ሲወጣበት፣ ግብዣ ሲደረግ እናያለን። ይሄ ገንዘብ ዛሬ የተለያዩ የፓርቲ ሰዎች ወይም የተለያዩ ግለሰቦች የሚጠጡት የሚደሰቱበት ሳይሆን የተራቡ ወገኖቻችንን ልናስታውስ የምንችልበትን ነው መፈጠር ያለበት። ዛሬ ለህዝባችን ልናስብ የምንችለው ኢትዮጵያኖች ነት ነገር ግን ከእኛ በላይ ዛሬ የውጭ ሰዎች ለኢትዮጵያ ሕዝብ እየተጨነቁ እርዳታ እየሰጡ ባሉበት ሰዓት እኛ ይህንን ያህል ገንዘብ ማውጣቱ በእኔ በኩል በእውነት በጣም ትልቅ ስህተት ነው። ካሳኖ አበባው እባላለሁ። ኢትዮጵያ በአሁኑ ሰዓት ከ8 ሚሊዮን ሕዝብ በላይ በችግር ላይ ያለ ሕዝብ ያላት ሀገር ነች። አሁን ይሄ ለዚህ ለበዓሉ ተብሎ ከፍተኛ የሆነ ገንዘብ ነው የሚወጣው። የቸገረውን ህዝብ ለመደጎም የቸገረውን ህዝብ ለመርዳት መስራት ሲገባቸው ይሄ ነገር አሁን ለዚህ በዓል ገንዘብ መመደቡ እኔ እንግዲህ አይናውጣናት ነው። በአሁኑ ሰዓት በየገጠሩ በየክልሉ በረሀብ እያለቁ ነው። ብዙ ችግር አለ በዙሪያው ላይ። ያንን ነገር ማድረግ ሲገባቸው እዚህ ይሄንን ነገር ማድረጋቸው ይሄ ብቻ አይደለም። ባይዞ በየፓርቲዎቻቸው በዓል ላይ እንኳን የሚያወጡት ገንዘብ የትየለሌ ነው። ስለዚህ በህዝብ ላይ የማላገጥ እንትን እንጂ ይሄ መፍትሄ ነገር አይደለም። የተቸገሩ በጣም ብዙ ነገር ብዙ ብዙ ህዝብ ብዙ ችግር ላይ ወደቀ ህዝብ አለ ያን ነገር ይልቁን ለዛ መፍትሄ ማምጣት ሲገባ ለበዓልና ለዳንኪራ የገንዘብ መውጣቱ በጣም አሳዛኝ ነው። ለበዓሉ ዝግጅት ወጣ የተባለው ብርና ሁለቱ ያለ ጨረታ በዓሉን ያዘጋጁት ተከፈለን ያሉት የሰማይና የምድር ርቀት ያለው በመሆኑ በዚህ ጉዳይ ላይ ሀሳባቸውን ለማካተት ጥረት ብናደርግም አዘጋጆቹ ስልካችን ባለማንሳታቸው ለጊዜው አልተሳካልንም። በዚሁ በሚሌኒየም አዳራሽ ሲቀርብ የነበረው ዝግጅት ከመዝናኛ ይልቅ ስብሰባ ይመስል ነበር። ደረቅና ፈጠራ ባልታከለበት መልኩ ስለ ሀገሪቱ ልማት፣ ሰላም ወዘተ ሙዚቃዊ ድራማ በሚል ሽፋን ሲቀርብ በዝግጅቱ የተሰላቹ ታዳሚዎች በፉጨት ተቃውሟቸውን ሲገልጹ ተስተውለዋል። ለዶች በለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም